The voice of a man. በአንድ ሀገር የሚተከል የአስተዳደር አይነት ለውጥን ልማትንና ዲሞክራሲያዊ ግንባታን የሚያብራራና የሚገፋ ኃይል መሆን አለበት ሲሉ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ተናገሩ። ኢትዮጵያ ውስጥ እየተገነባ ነው ያሉትን ልማታዊ መንግስት በሰሜን ምስራቅ እስያ ሀገሮች ካለው ልማታዊ መንግስት አይነት የተለየ ነውም ብለዋል ጠቅላይ ሚኒስትሩ። መለስካቸው አምሀ ዝርዝሩን ይዟል። ዛሬ አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል የተጀመረውን የ2017 የአፍሪካ ኢኮኖሚክ ጉባኤ በይፋ ሲከፍቱ ባደረጉት ንግግር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያተኮሩት አስተዳደር ለመዋቅራዊ ለውጥ የሚለውን የጉባኤውን በማብራራት ይመስላል። ይህ የጉባኤው መሪ ቃል ወቅታዊም ተስማሚ ነው ያሉት አቶ ኃይለማርያም ደሳለኝ የአንድ መንግሥት የአስተዳደር ብልሃትና ይዘት ወይንም በአንድ ቃል የአስተዳደር አይነት በሚያስተዳድረው ማህበረሰብ እጣ ፈንታ ላይ አለው ያሉትን ተጽዕኖ አብራርተዋል። እንደምታውቁት የአስተዳደር አይነት ለውጥን፣ ልማትንና ዲሞክራሲያዊ ግንባታን የሚያብራራና የሚገፋ ኃይል ነው። አንዳንድ ሀገሮች ወይም ማኅበረሰቦች በአካባቢያቸው ምክንያት ከሌሎች በተሻለ ሁኔታ ያድጋሉ፣ ሌሎች ደግሞ በዚሁ ምክንያት ባሉበት ይቆማሉ፣ ሌሎችም ይብሱኑ ይፈራርሳሉ። እንግዲህ አሁን ጥያቄው ወደ ለውጥ የሚወስድ አስተዳደር እንዴት ያለው አስተዳደር ነው? የትኛው ቆሞ ወደ ምክነቱ ያመራል? የትኛውስ ነው ጭራሽ የኋሊት የሚወስደው የሚለው ነው። ጠቅላይ ሚኒስትሩ ባደረጉት በዚህ የመክፈቻ ንግግር በአፍሪካ መንግሥትን የማዋቀርና የመገንባት ቁም ነገር ዛሬም በተግባር እየፈጠኑ በየጊዜው የሚያርቁት ተቋም እንደሆነ አመልክተዋል። ግንባታውን ዘግይተው ለጀመሩ አፍሪካውያን አገሮች ብዙ ልዩ እውነታዎችን ከተመን ማስገባት እንዳለባቸውና የቅድሚያ ቅድሚያ የሚሰጧቸው ችግሮች እንዳሉም ጠቁመዋል። አፍሪካስ ፕራዮሪቲስ አብ ቱ ዱ ዊዝ ዲቨሎፕመንት ዲሞክራሲ ኤንድ ኢኩዊቲ። አፍሪቃ ቅድሚያ ልትሰጣቸው የሚገቧት ለልማት ወደ መድረሱና ለፍትሐዊነት ነው። ስለሆነም የአፍሪቃ ሀገሮች በፍጥነትና ዝርዝር አቀፍ በሆነ መልኩ ያከናውኑ ዘንድ ያላቸው አዋጪ ምርጫ ጠንካራ፣ ንቁና ዲሞክራሲያዊ እንዲሁም ሙስናን በፍጹም የማይቀበሉና ገንዘብን በቁጠባ የሚጠቀም መንግሥት ሊኖራቸው ይገባል። የሰሜን ምስራቅ እስያ አገሮች ልማታዊ መንግስታት ዛሬ ተቀዳጅተውታል ያሉትን ምጣኔ ሀብታዊ ደረጃ ለመድረስ የሄዱበትን መንገድና ያለፉትን ውጣ ውረድ አቶ ኃይለማርያም ደሳለኝ አውስተዋል። አፍሪካ ለምጣኔ ሀብታዊው መዋቅራዊ ለውጥ ዘግይታ የመጣች በመሆኗ ከመሰል አገሮች ስህተት ራሷን መጠበቅ እንዳለባትም ጠቅሰዋል። በአንድ ስፍራ ውጤታማ የሆነ ዘዴ ሌላ ስፍራም ውጤታማ ይሆናል ማለት አይደለም ያሉት ጠቅላይ ሚኒስትር በሀገራቸው ለመገንማት እየሞከርን ነው እንገኛለን ያሉት ልማታዊ መንግስት ከሰሜን ምስራቅ እስያ ሀገሮች እየተለየ ነው ብለዋል። እዚህ ኢትዮጵያ ውስጥ ለመገንባት እየሞከርን የምንገኘው ልማታዊ መንግሥት በሰሜን ምሥራቅ እስያ ሀገሮች የተገነባውን ዐይነት አይደለም። እኛ ዘንድ ያለው መንግሥት ዲሞክራሲያዊ ነው፣ ዲሞክራሲያዊ ልማታዊ መንግሥት ነው። ይህ አስፈላጊ የሚሆነው እነዚህ አገሮች እየሞከሩና እየተደነቁ በነበረበት ጊዜ የሠሯቸውን ስህተቶች ያለመድገም ብቻ ሳይሆን ውጤታማ የሆኑ ተሞክሮዎችን ከዲሞክራሲያዊ መርሆች ጋር በማዋሃድ ወደ ዲሞክራሲያዊ ለውጦችና መደላደል ጭምር ነው። ከነገ በስቲያ እንደሚጠናቀቅ በሚጠበቀው በዚህ የ2017 የአፍሪካ ምጣኔ ሀብታዊ ጉባኤ ከአህጉሪቱና ከሌሎቹ የዓለም ክፍሎች የመጡ ምሁራን ልዩ ልዩ የጥናት ጽሑፎች ያቀርባሉ። ይህ ጉባኤ አስራ ሁለተኛው የአፍሪካ ምጣኔ ሀብታዊ ጉባኤ መሆኑ ነው። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ